የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንድናመሻችሁ የጋቢና ቪኦኤ አድማጮች፣ ለዛሬ ቅዳሜ የካቲት 19 2012 ዓ ም ምሽት መሰናዷችንን ጀምረናል። ሳምንቱን ሙሉ ካሰማናችሁ መሰናዶች የመራረጥናቸውን በድጋሚ የምናስደምጥበት ሰዓት ላይ እንገኛለን። አዌርነስ እንድኖር ታስቦ የተደረገ ነው ስብሰባው። ቤዚካ በፊት አንድ የታቀደ ክል ነበረ፣ ግን አሁን የተለወጠው ወደ ወረርሽኝ መከላከል መሰረት ያደረገ አዌርነስ ተፈጥሮ፣ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆነው ማስተማር መማር ማስተማር ላይ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። በከተማዎቹ ውስጥ ስብሰባ በማድረግ የተወቀሰው ብልጽግና ፓርቲ ምላሽ ሰጥቷል። የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። ኢትዮጵያውያን አርቲስቶች የኮሮና ቫይረስ ስርጭትን ለመግታት በአጫጭር ማስታወቂያዎች የተረባረቡ ይገኛሉ። ተገባለን እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናደናቸውን ብዙ ፕሮግራሞች ታዳምጣላችሁ። የምሽቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀራበር አብሮን ይቆያል። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን አቀናጅተን ነው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ብልጽግና ፓርቲ በወረዳ በወረዳና በቀበሌዎች ውስጥ ሳይቀር አባላቱን ስብሰባ እንዲያካሄዱ እያደረገ ነው በሚል እየተወቀሰ ነው። የፓርቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ በጉዳዩ ላይ ከአሜሪካ ድምፅ ተጠይቀው ስብሰባዎቹ የተደረጉት የኮሮና ቫይረስ ስርጭትን ለመክታት መደረግ ስለሚገባው ጥንቃቄ ለመነጋገር እና አንድ አይነት አቅጣጫ ለማስቀመጥ ነው ብለዋል። የኢንተርኔት መጨናነቅና ገጠር አካባቢ ደግሞ ከስብሰባ ውጭ የመገናኛ አማራጭ ብዙም ስለሌለ የተካሄዱ ናቸው ብለዋል። በቀጣዩ መሰናዶ ዝርዝሩን ትሰማላችሁ። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም፣ በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች እንደነገሩን ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም፣ ነገር ግን በገበያ ቦታዎች በዳቦና ዘይት መሸጫ ሱቆች በጫት መሸጫ ገበያዎች በሕዝብ ትራንስፖርት መሳፈሪያ ቦታዎችና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፍ እያነሱ በማህበራዊ ሚዲያ ላይ እያጋሩኑ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው ትናንት እሁድ በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉት ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር ኮቪድ-19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቀን እንደሆነ ለማየት የሚታየው ግን ጥሩ አይደለም። ህዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሳንቲሜትር አይሆንም። ሁለቱን ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ፣ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ። ሚኒስትሩ፣ አስቡት፣ ዛሬ እሁድ ነው። ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም። በእርግጥ የትራንስፖርት እጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ! አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንን እና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም፣ ቁጣው እስኪያልፍ እንሸሸግ፣ እስኪያልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል በወረዳና በቀበሌ አመራሩን ስብሰባ በስብሰባ እያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው አላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ። የተወሰኑ ስብሰባዎች አሉ። ግን የስብሰባ ዋና አላማ በተለይ አመራሩ በወረርሽኙ ጉዳይ፣ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየሽውና እንደምታቂው ከባድ አደጋ በሕዝብና በሀገር ላይ ደቅ ነው ይገኛል ይሄንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርግርግ መሞከት ስለማይቻል አንደኛ ህዝቡ በየደረጃ ይህን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ መከላከል እንዲያደርግ፣ ችግርም ሲኖር ደግሞ በዛው ልክ የመለከተው አካል ኢንፎርሜሽን እንዲኖረው ለማድረግ ቀበሌ አመራሮች ደግሞ ህዝቡን የበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደረጉ ስራም ቁጥሩን በጣም አናሳ የሆኑ ስብሰባዎች ና አዌርነስ እንድኖር ታስቦ የተደረገ ነው። ስብሰባው ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠው ወደ ወረርሽኝ መከላከል መሰረት ያደረገ አዌርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆነው ማስተማር፣ መማር ማስተማር፣ ሞቢላይዝ፣ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ረዲሱ ማልፋል ይሄ ነው በእኛ በኩል ያለው። አሁን ምንም ስብሰባ የለም። ተጠናቋል ማለት ነው። ስብሰባ ተጠናቋል። ኦልሞስ እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዚያው ግንዛቤ ኖሮ ያ እንዳየሹ እንኳን እኛ ድሀ አይደለም ቀንቺ ያለሽበት ታላቋ ነገር አሜሪካን ጀምሮ በጣም ትልቅ ስጋትና አደጋ ይዛርገ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግብተው ሁሉም ሰው ጥንቃቄ እንዲያደርግና አሁን ከዚህ በላይ ሌላ መጠነሰ አደጋ ሳያስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው። እንግዲህ ልክ ነው እንዳሉት በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተው እና እነዚህን ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ? ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ? እሱ ይቻላል ግን ያው እንደሚታጉ የኢንተርኔት መሰረተ ልማት በዚህ በሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባ ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው ልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔት እና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ መድረስ ባለን መረጃና በተደረገው ክትትል የቫይረሱን ስርጭት ሲል ሀገር በቀል አይደለም ሀገር ውስጥ አልነበረም የታዩ ምልክቶችን በአንድም ወይ በሌላ መልኩ ትርጭቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዛ የመጡ ሰዎች ላይ የታየ በሽታ ነው ይሄ ወረርሽኝ። ደግሞ ከነሱ ጋር ንክኪ ያላቸው ሰዎችም የቅርብ ክትትል ደርጎ ማን ከማን ጋር እንደተገናኘ ሁሉ ያለ ሁኔታ አለ። ሞሮልስ ይሄ የአንድ ቀን ወይ የግማሽ ቀን ወይ የሁለት ቀን ስልጠና ሰዎች ተሰጥቷቸው ሁሉም በየሰፈሩ ተሰብስቦ ተመልሶ የቤት ለቤት ስራ እንዲሰራ ታስቦ ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው ሲሆን ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ በዓለም አቀፍ የጤና ድርጅት ደብሊዩ ኤችኦ ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆቹን በሚገባ መታጠብና ተራርቆ መቆየትን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያውያን አርቲስቶች በተለያዩ ማህበራዊ ሚዲያዎች ግንዛቤን ለመፍጠር አጫጭር ማስታወቂያዎችን በመስራት እየተረባረቡ ይገኛሉ። ለዛሬም ከሰሞኑ እንግዳ አድርገነው የነበረው ሰሞሆን ይስማውና አርቲስት ሚካኤል ሚሊዮን እንዲሁም ሌሎች አንጋፋና ወጣት አርቲስቶች ከቫይረሱ ጋር ተያያዥ በሆኑ የአኗኗር ዘይቤዎች ላይ እና በተለያዩ ርዕሰ ጉዳዮች ቪዲዮ ቀርጸው በማቀናበር በማህበራዊ ሚዲያ ላይ እያሰራጩ ግንዛቤን እየፈጠሩ ይገኛሉ። በተመሳሳይም ሞዴል እና የፊልም ባለሙያዋ አምለሰት ሙጬ በራሷ የኢንስታግራም ገጾች ላይ በቤት ውስጥ በቀላሉ ተዘጋጅተው በኪስ መያዝ የሚችሉ ሳኒታይዘር አዘገጃጀት እያስተማረች ነው። ኤደን ገረመው እነዚህም ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች እጅ አንስት እጅ እንንሳ ማህበራዊ መራራቀን ለማበረታታት በበርካታ አርቲስቶች አማካኝነት ከተዘጋጀ ቪዲዮ ላይ የተቀነጨበ ነው። አርቲስት ሚካኤል ሚሊየን ከባህላችንም ሳንወጣ ጤና ስጥልኝ እየተባባልን እጅ እየተነሳሳን ጤናችንን መጠበቅ እንችላለን ይላል። ስጥልኝ የሚለው ሀሳብ በጣም ትልቅ ሀሳብ፣ እንደዚህ ነው። ምንት ባህል ውስጥ ተጠምቀው ቆንጆ ቆንጆ ሀሳቦች አሉ መዳኛ የሚሆኑ እነሱም አንጣት ያስፈልጋል። ያው ሶሻል ዲስታንስ የሚለው ትልቁ ነገር አሁን እንግዲህ ይሄ ያመጣው በማህበረሰብ ኖር ውስጥ ላይ ነው። መሰረት ያድርጉ ማለት ባህልን ነው የሚሰብረው። ስለዚህ ጥንቃቄ ይፈልጋል። እንደ ራሳችን ባህል እንዴት አድርገን ራሳችን ልናበቃ እንችላለን ብሎ ማሰብ ያስፈልጋል። ስለዚህ ከራሳችን ከባህላችን ጋራ ነገሩን አዋህዶ እንዴት እንከራከረው ብሎ ማሰብ በጣም ተገቢ ነው። በማወቅም ይሁን ባለማወቅ ዋጋ ባለማወቅ ባለሚች ለብዙ ነገር ችግር ልንሆን እንችላለን። ካለመፈለግ ጋራ የዛ ነገር ተባባሪ ካለመሆን ጋራ። አሁን ደግሞ ኮሮና ዛሬ የመታተፋለ። ስለዚህ የዚህ ነገር ተባባሪ ላለመሆን ማንኛውንም ጥንቃቄ ስነ ልቦናው ነው፣ ከውስጥ ነው የሚመለጀው። እውቀት ማለት አሁን ሰው አላምረናል፣ አልጠራውም። ነገሩ የነገሩ ጥልቀት ክብደት በደንብ በደንብ ብዙ ረሳውን ላሱ ባይሆን ሌላ ሰው እጅ በእሱ ምክንያት እንደሚጠፋ በደንብ ብዙ አልተረዳፈዋለ። ስነ ልቦናው መንቃት አለበት። እንዴት ስነ ልቦናውን ነቃም ያሉት ምን አይነት ችግርም እንደሚፈጠር እንዲ ነቃ ነው። አጭር ቪዲዮ ነው ያን ያህል ነገር ማብራራት አይቻልም። የሞት ተባባሪያ ለመሆን ሰዎች ጥፋት፣ ለአለም ጥፋት ተባባሪያ ለመሆን ያለበት የሚያሳዩ ሀሳቦችን አስይዘናል ብለን እናስባለን። ያለ ቀለም ያለ ዘር ልዩነት ለሰው ልጆች ሁሉ እንቆማለን። አብረን እንጂ ብቻችንን አንድ። ከእነዚህ ቪዲዮዎች ጀርባ ያሉት ሰው መሆን ስማውና ጓደኞቹ በተለያዩ ቋንቋዎች የግንዛቤ ማስጨበጫ እየሰሩ ይገኛሉ። ሰው መሆን ሰዎች በሚበዙባቸው ስፍራዎች በተለይም ደግሞ በግብይት ሰዓት እየታዩ ያሉት ሁኔታዎች አሳዛኝ መሆናቸውን ገልጾ፣ ብቻችንን አንድንም የሚል ሀሽታግ እንጀምራለን ይላል።

ስለመከፋፈል አንዱ አንዱ ከዚሁ ጋር በተያያዘ የፊልም ባለሙያዋ አምለሰት ሙጪም በግል ኢንስታግራም ገጿ ላይ በቀላል ሁኔታ ኪስ ውስጥ የሚከተት ሳኒታይዘር አዘገጃጀት እና እጅ አስተጣጠቦች ላይ ግንዛቤ ለመፍጠር እየሰራች ትገኛለች። እንታጠብበት በማንችልበት ሁኔታ ላይ ስንሆን በቀላሉ የሚዘጋጁ ውህዶች ይኖሩናል። ጀርም፣ ቫይረስ እና ባክቴሪያን በቀላሉ ይገልልናል። እዚ ጋር አልኮል አለኝ፣ ውሃ አለኝ፣ ግሪስሊን አለኝ። አልኮሉን ስድስት እጅ አልኮሆል ሶስት እጅ ውሃ አንድ እጅ ደግሞ ግሊሰሪን አደርጋለሁ ማለት ነው ከዛ ይህንን በደንብ በዚህ ማዋሃድ አንዳንድ ነገሮችን ስንነካ እያወጣን እጃችንን በመጥረግ የመኪና የታክሲ እጀታዎች የበር እጀታዎች ኤሌቬተር በር ከነካም በኋላ እጃችንን ጥጽና እንጠብቃለን ማለት ነው። መታጠብ በማንችልበት ውሃ እንኳን ኑሮ አደለን ደና ኑሮ ብቻው መታጠብ ባንችል ውሃ ባናገኝ፣ ከታክሲ ስናወርድ፣ ከባሱ ስናወርድ፣ ከትሬን ውስጥ ስናወርድ ቦርሳችን ውስጥ የምትቀመጥ ጠብ እያደረግን ለብዙ ጊዜ ደግሞ ቫይረስ ሊገድልን የሚችል ነገር ማዘጋጀቱን ነገር ሀሳብ ሲያወሩ ሳመሆን እና ዶክተሮች ውጪ እኮ እንደዚህ ነገር ካለ ጥሩ ነው። ይህንን ሰው ማወቅ አለበት ምክንያቱም በቀላሉ አልኮል ሊገኝ ይችላል። ትንሽ አቀባበሙ ነገሩን ያንን አደረኩኝ። ያው ምታገኘው መረጃ ሁሉ ማካፈል መልካም የመሰለሽን ነገር እና አንቺ ተጠቃሚ ያደርግሽን ለሌላ ሰው ማካፈል ደግሞ ትልቅ ጥቅም አለው ይል ስላሰብኩኝ በዛ መልኩ እዛ ላይ ጨመር ነው ማለት ነው። ያንንም ሀሳብ ባህላችን ትንሽ ከባድ ነው።

በያላችሁበት ራሳችሁን ጠብቁ። ተሻጋሪ ትውልድ ይኖረን። ዘመርን በመልካምነቱ እንቀበለው። በማህበራዊ ሚዲያ ላይ ጥሪ ቀርቦላቸው ተሳትፏቸውን ካደረጉት አርቲስቶች አንዱ የሆነው አንጋፋው አርቲስት ደበበ ሰይፉ ነበር። ይህም መልእክት ያስተላለፈው ሰሞን ይስማውና ባልደረቦቹ እነዚህ ምስሎች ከማህበራዊ ሚዲያ ዘለው በተለያዩ መደበኛ መገናኛ ብዙኃን ከኮፒራይት ነጻ በመሆናቸው እንዲወሰዱና ህዝቡ እንዲማርባቸው ለመገናኛ ብዙኃን ባለቤቶች ጥሪያቸውን ያቀርባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። ቀጣዩ መሰናዶ ኮሮና ቫይረስ የደቀነው ችግር ከፍተኛ የአገር ደህንነት አደጋ በመሆኑ ሁሉም ኢትዮጵያዊ በመተባበር መፍትሄ መሻት እንደሚገባው ኢዜማ አስታወቀ። በኮሮና ቫይረስ ለሚያዙ ወገኖች ለይቶ ማቆያ የሚሆኑ ስፍራዎች ከወዲሁ እንዲዘጋጁም ጥሪ አቅርቧል። በሀገሪቱ አንዳንድ ስፍራዎች የ የተቋረጠው የስልክና የበይነ መረብ አገልግሎት እንደገና እንዲጀመርም አሳስቧል። ፓርቲው የሰጠውን መግለጫ የተከታተለው መለስካቸው አመሃ ዝርዝር አለው። መግለጫው በተለይ በኢትዮጵያውያን ማህበራዊ፣ ፖለቲካዊና ምጣኔ ሀብታዊ የዕለት በዕለት ኑሮ ላይ እያሳደረ ያለውንና ወደፊትም ሊመጡ ይችላሉ ያላቸውን አደጋዎች አመላክተዋል። ከበሽታው ጋር ተያይዞ መጥቷል ያሉትንም አደጋ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ እንዲህ ሲሉ ገልጸውታል። ይሄ አገር አቀፍ የደህንነት ቀውስ ላይ ነው። አሁን የናሽናል ሴኪዩሪቲ ቻሌንጅ ነው። ይሄ አንድ ጊዜያዊ ችግር አለ። የአገር ደህንነት ጉዳይ ነው። ለዚህ ነው ሁላችንም በጋራ ይሄንን ነገር እንትን ማድረግ ያለብን አጠቃላይ የሆነ ከዚህ በሽታ ጋር የተያዘ ናሽናል ሴኩሪቲ ስትራቴጂም ያስፈልገናል። ዶ በደንብ ቁጭ ተብሎ መንግስትም ከሌሎች ጋር ተማክሮ ይሄንን ችግር እንዴት እንወጣዋለን። ከማንኛ ከትልቅ ጦርነት ከምን በላይ ነው አሁን ይሄ የመጣብን። ስለዚህ አገራዊ በሆነ ሰፊ ስትራቴጂ ተጠቅሞ በሚሄድ መንገድ ነው መሄድ ያለብን ማለት ነው። ፓርቲው በጽሁፍ መግለጫው እንዳተተው ቫይረሱ እስከዛሬ በኢትዮጵያ ውስጥ አስራ ሁለት ሰዎች እንደያዘ ጠቅሶ ያሳደረውን ልዩ ልዩ መልክ ያላቸውን ተጽዕኖዎች ዘርዝረዋል። በተለይ በአገሪቱ ምጣኔ ሀብታዊ ይዞታ ላይ ከባድ በትር አሳርፈዋል። ኮሮና ቫይረስ የሚያሳድረው ተጽዕኖ ወደ ግብርናውና ኢንዱስትሪ ዘርፉ እንደሚሸጋገር የማያጠራጥር መሆኑን ያብራራው ይህ መግለጫ ከሁሉ አስቀድሞ ግን የአገልግሎቱን ዘርፍ ክፉኛ እንደመታው ይናገራል። ይህ ዜማ የወጣቶች ጉዳይ ተጠሪ ሲሆን እንግዳይ የጽሁፉ መግለጫ በንባብ አሰምተዋል። የአየር በረራዎች መቀዛቀዝ፣ ዓለም አቀፍ ኮንፈረንሶች መሰረዝ፣ የቱሪስት ፍሰት መቀነስ በተለይ በአየር መንገዳችን ላይ በሆቴልና ቱሪዝም ዘርፍ በተሰማሩትና እንደ አበባና አትክልትና ፍራፍሬ ያሉ በቶሎ ሊበላሹ የሚችሉ ምርቶችን ወደ ውጭ ላኪ ዘርፍ ላይ ከፍተኛ የስራ መስተጓጎልና መቀዛቀዝን አስከትሏል። የሰውም ሆነ የሸቀጦች እንቅስቃሴ በከፍተኛ ደረጃ መስተጓጎል፣ በአጠቃላይ የንግድ መቃወስና የገንዘብ ዝውውር ላይ ከፍተኛ ጫና ያሳደረ ሲሆን ይህም መጪውን ጊዜ ፈተኝና ለትንበያ አስቸጋሪ እያደረገው ይገኛል። መግለጫው ያጋጥማሉ ላላቸው ምጣኔ ሀብታዊ ችግሮችም የመፍትሄ ሀሳቦች ሰንዝረዋል። ከዚህ ባሻገር ግን ቫይረሱ አሁን ከሚታየው በሰፋው ሁኔታ ሊሰራጭና በሕክምና ተቋማት ላይ ሊያሳድር የሚችለውን ተጽዕኖ ሊያለዝብ ይረዳል ያለውን ምክር ሀሳብም ይለግሳል። በኮሮና ቫይረስ ወይም ኮቪድ 19 የሚያዙ ዜጎች ቁጥር ሊጨምር እንደሚችል ታሳቢ በማድረግ በቂ የለይቶ ማቆያና በቂ ሕክምና መስጠት የሚያስችል አስፈላጊ ዝግጅት በሁሉም የሀገራችን አካባቢዎች እንዲደረግ አበክረን እናሳስባለን። የከተማችን አዲስ አበባና በሌሎች የኢትዮጵያ ከተሞች ተገንብተው ለነዋሪዎች ያልተላለፉ የጋራ መኖሪያ ቤቶች በአስቸኳይ የሚገባቸው ማስተካከያ ተደርጎ ለለይቶ ማቆያነትና ለጊዜያዊ የህክምና መስጫነት እንዲዘጋጁም እንጠይቃለን። ከዩኒቨርሲቲ ተመርቀውና በተለያየ ምክንያት ስራ ላይ ያልሆኑ የህክምና ባለሙያዎች መረጃ በማሰባሰብና በሚፈለጉበት ጊዜና ቦታ በፍጥነት እንዲዘጋጁ እና ምላሽ እንዲሰጡ የማሳወቅ ስራ ከአሁኑ በስፋት መሰራት ስርዓት ይኖርበታል። ለጤና ባለሙያዎች ሙያዊ ግዴታችሁን በመውጣት ላይ ላላችሁ ባለሙያዎች ኢዜማ ያለውን ከልብ የመነጨ ክብርና ምስጋና ይገልጻል። ከመድኃኒት አቅርቦትና ስርጭት ጋር ተያይዞ እጥረቶችና የዋጋ ማሻቀቦችን ለመቆጣጠር እንዲቻል ከሚመለከተው አካል ቁጥጥርና ክትትል ጋር በመቀናጀት ማህበረሰቡ የጤና አገልግሎቶችን ለጥንቃቄ የሚረዱ ሙያዊ ምክሮችን ብሎም ተያያዥ አቅርቦቶችን ፍትሐዊ በሆነ መንገድ እንዲያገኝ ሙያዊ ግዴታችሁን በታማኝነት መወጣታችሁን እንድትቀጥሉ ኢዜማ ጥሪውን ያቀርባል። የኢዜማ መግለጫ የኮሮና ቫይረስ በኢትዮጵያ መግባቱ በመንግስት ይፋ ከተደረገ ጀምሮ በፖለቲካው መስክ ያስከተለውን ተጽዕኖ አልዘነጋውም። በተለይም በመንግስትም ሆነ በግል ድርጅቶች እንቅስቃሴዎች መለስተኛ ገረቦች ከተጣሉበት ጊዜ ወዲህ ላያሌ ብሔራዊ መርሃ ግብሮች አንድምታ እንዳለው መግለጫው አመላክተዋል። ከዚህ አኳያ የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ሂደት ላይ ሊያስከትል የሚችለውን ለውጥ ለፖለቲካ ፓርቲዎች ማስታወቁን ይጠቁማል። ይህ ዜማ እዚህም ላይ ዋና ትኩረት ነው ያለውን ጉዳይ አመላክተዋል ሲሆን እንግዳዬ ሁሉም የፖለቲካ ፓርቲዎች በአንድ ላይ ቆመን አባላትና ደጋፊዎቻችንን በማስተባበር ወረርሽኙን ለመቆጣጠር አስፈላጊውን ትብብር እንድናደርግም እንጠይቃለን። በተለያዩ የኦሮሚያ አካባቢዎች በተለይም በቄለም ወለጋ፣ በምዕራብ ወለጋና ሆሮ ጉድሩ ዞኖች ጸጥታን ከማስከበር አንጻር የስልክና የበይነ መረብ ወይም ኢንተርኔት ግንኙነት ከተቋረጠ ወራት መቆጠሩ ይታወቃል። በዚህ ወሳኝ ወቅት የስልክና የበይነ መረብ ግንኙነት መኖሩ ዜጎች ራሳቸውን ለመከላከል ስለ ቫይረሱ ስርጭት ትክክለኛና ጊዜውን የጠበቀ መረጃ እንዲደርሳቸው በጣም አስፈላጊ መሆኑ ግልጽ ነው። ከዚህ በተጨማሪ የስልክና የኢንተርኔት ግንኙነት አለመኖር በአካባቢ ያለውን ስርጭት ሁኔታ ለመከታተልና አስፈላጊ እርምጃ ለመውሰድ መንግስት ሊደርሱት የሚገቡ መረጃዎችን ለመሰብሰብም አዳጋች ያደርግበታል። ይህንን ከግምት በማስገባት መንግስት በአካባቢው የተቋረጠውን የስልክና የበይነ መረብ ግንኙነት ወደ ስራ እንዲመለስ እንዲያደርግ እያሳሰብን ከዚህ ጋር ተያይዘው ለሚመጣ የጸጥታና የደህንነት ስጋት አማራጭ መፍትሄዎችን በፍጥነት እንዲያዘጋጅም እንጠይቃለን። ይህ ዜማ በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም ትሪ አድርጓል። ሀገሪቱ በአሁኑ ወቅት ካለባት የውጭ ምንዛሬ እጥረት አኳያ እነዚህ ወገኖች አገር ውስጥ ላሉ ዘመድ ወዳጆቻቸው የሚልኩትን ገንዘብ በባንክ በኩል እንዲልኩ ጥሪውን አስተላልፈዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ እዚህ ዩናይትድ ስቴትስ ያቆየናል። ተከታዩ ዘገባ ከሶስት አስርተ ዓመታት በላይ የሆነው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የዘንድሮን የስፖርትና የባህል ፌስቲቫል እንዳይከናወን መወሰኑን አስታውቋል። ይሄ በስፖርት ፌዴሬሽኑ ታሪክ የመጀመሪያ የሆነ ውሳኔ ማስተላለፍ ለምን አስፈለገ? ሀብታሙ ስዩም መልሱን በቀጣው ዘገባው ይዟል። ላለፉት ሰላሳ ስድስት ዓመታት በሺዎች ለሚቆጠሩ ኢትዮጵያንና ትውልድ ኢትዮጵያን መገናኛ ሆኖ የባጀው የሰሜን አሜሪካ ስፖርትና ባህል ፌስቲቫል ዘንድሮ አይደረግም። ፌስቲቫሉን የሚያዘጋጀው የኢትዮጵያን የሰሜን አሜሪካ ስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ አቶ እያዩ ዘነበ ለዚህ ምክንያቱን ያስረዳሉ። ከዚህ በኮሮና ቫይረስ ወረርሽኝ ምክንያት ገደላል። ይህም የሆንበት ምክንያት ምንድን ነው? የቫይረስ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ያው ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት ለአለፉት ሰላሳ ስድስት ዓመት ይህን ስናደረግ የኖርን ድርጅት ነው። ከዚህ ቀደም እንዲህ አይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ውጣ ውረዶች አልፈናል። ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ ለአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው። አንድነትና መሀሪነት በሚል ርዕስ የዘንድሮውን ፌስቲቫል እንድታዘጋጅ የተመረጠችው ከተማ ሜኔሶታ ነበረች። ቀነቀጠረውም ከሰኔ 28 እስከ ሐምሌ 4 2020 እንደ ኤሮጵያን አቆጣጠር ነበረ። የፌስቲቫሉ መሰረዝ መጋቢት ላይ መሰማቱን ተከትለው ፌዴሬሽኑ ለውሳኔው አልፈጠነም ወይ የሚል ጥያቄ መነሳቱ አልቀረም። ያ እርግጥ ነው እንግዲህ ይህን ውሳኔ እንዳልኩት ስንወስን የጤና ባለሙያዎች አንዳንድ ባለሙያዎች በማካተት ብዙ ምክክር ተደርጎበት ነው ይሄ ነገር የተደረገው እና እንደምታየው ሁሉ ማንም ሰው ከቤት እንዳይወጣ እየተደረገ ነው። በአንዳንድ ቦታዎች ላይ ሁላችንም ቤት ውስጥ ቁጭ ብለን ነው ዴይ ቱ ዴይ ያለውን ስራችን የምናካሄደው ያለ ነው። በአጭር ጊዜ ውስጥ ይሄ ነገር ይቀጫል ብለን አናስብም። ጊዜው እየደረሰ ነው። የቀረን እንግዲህ ሁለት ወር ነው የቀረን ይህን ፌስቲቫል ለማካሄድ በዚህ በሁለት ወር ውስጥ አሁን ነገሮች እንኳን ተመልሰው ኖርማል ቢመጡ እንደርሳለን ወይ የሚለውን ግምት ውስጥ ከተናል። ሌላው ደግሞ ነገር ደግሞ ቢቻል እንኳን ያው የነ ቶሎ ቶሎ ነገር ነው የሚሆነው በኢኮኖሚካሊም ሰው ተመጥቷል ሊኖ እዛ ድረስ መጥቶ ሪኮቨር አድርጎ የምንፈልገውን ይመጣል ብለን የምናስበውን ሰው ሁሉ ላይመጣም ይችላል። አንድ ሁለተኛ ነገር ደግሞ ሰውንም ማጨናነቅ ነው የተሻለው መንገድ ያው በቀጥታይን ነገር አስተላልፎ ለሚቀጥለው አመት ከሁሉ ነገር እግዚአብሔር ጠብቆን ለመገናኘት ሁላችንም ተስፋ እናደርጋለን። የዘንድሮ ፌስቲቫል የተሳካ እንዲሆን አዘጋጆች ብዙ ገንዘብና ጊዜ እያባከኑ እንደነበረ የተናገሩት አቶ እያዩ ከተሳታፊዎች ጤናና ደህንነት በላይ በዚህ ሰዓት የሚያሳስብ ባለመኖሩ ውሳኔው እንደተላለፈ አጫውተውናል። ፌዴሬሽኑ ተሰሜነቱን በመጠቀም ከኮቪድ-19 ጋር የሚያያዙ ድጋፎችን ለኢትዮጵያን ለማዳረስም እንደተሰናዳ ነግረውናል። ተስተላለፈ፣ ማለት ለሚቀጥለው ዓመት ስራችንን አቆምን ማለት አይደለም። ልባችን ያለው ከህዝባችን ጋር ነው፣ እስፔሻሊ ኢትዮጵያ ውስጥ ካለው ጋራ በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋራ፣ በምን አይነት መንገድ ስል እንዴት ነው ሜዲካል ሰፕላዮችን መላክ የምንችለው ይህንን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለነው። እናደርገዋለንም እናደርገዋለን። ቡድኖቻችን በየቦታው ያሉት የስፖርት ቡድኖች እግር ኳስ ትሬኒንግ እንዳያደርጉ፣ እንዳይሰባሰቡ ያን ያን ሁሉ መልእክት አስተላልፈናል። አሁንም የምናስተላልፈው መልእክት ምንድን ነው? በተቻለ መጠን ይሄ ስብስብ ያለበት ቦታ ላይ ላለመገኘት፣ ህዝቡ ራሱን እንዲጠብቅ በየጊዜው ንጽህናን ጠብቆ ገልል ባለ ሁኔታ ይሄ ጊዜ እስከሚያልፍ ድረስ ራሱን እንዲጠብቅ ነው ምክር የምናደርገው። የሰሜን አሜሪካ የስፖርትና ባህል ፌስቲቫል እንደ አውሮፓውያን አቆጣጠር በ1984 ዓ.ም በአራት ቡድኖች የተጀመረ የአመት ግብር ነው። ከዓመት ዓመት ዝነኝነቱ በጨመረው በዚህ ፌስቲቫል ላይ የሚሳተፉ ቡድኖች ሰላሳ ደርሰዋል። ከስፖርት ወዲያ በባህልና ትውውቅ ረገድ በርካታ የክብር እንግዶችና ተሳታፊዎችን እያቀርብ የነበረው ፌስቲቫል በአስር ሺዎች የሚቆጠሩ ከመላው ዩናይትድ ስቴትስ የመጡ ኢትዮጵያንና ትውልድ ኢትዮጵያን የሚታደሙት የሀገር ልጅ መገናኛ ሆኖ መክረሙ አይዘነጋም። ለአሜሪካ ድምፅ ራዲዮ ሀብታም ስዩም ሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ መሰናዷችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ደናደሩ እያለን እንሰናበታችኋለን። በእናንተ በኩል ደግሞ አስተያየት ካላችሁ በቪኦኤ አምሐሪክ የፌስቡክ ገጻችን ላይ አት ቪኦኤ አምሐሪክ ብላችሁ በመፈለግ አስተያየቶቻችሁን አካፍሉን። በእኛ በኩል ደናደሩ